ዮሐንስ የማህበራዊ መገናኛ ዘዴዎችን ፌስቡክም፣ ሌሎቹንም ማለት ነው፣ ከቅዳሜ ጀምሮ አይሰሩም፣ ተዘግተዋል። መንግሥትም በይፋ ተናግሯል። ግን ትናንት ከሮብ ጀምሮ እንደሚከፈት ነው የተነገረው። ይሰራሉ ወይ? በአሁን ሰአት እንግዲህ ያው እንደገለጽሽው መዘጋቱንም ታውቋል። ግን ሆኖም አንዳንዱ በፕሮክሲም በተለያዩ ዘዴዎችም እየተጠቀመ አንዳንዱ ሰው ይጠቀምበት ሁኔታ ነበረ። በአጠቃላይ ህብረተሰቡ ግን እነዚህ አጠቃላይ ሶሻል ወይም ማህበራዊ መገናኛ ብዙሀን የሚባሉት ዘግተው ስለነበረ ምንም አይነት ግንኙነት አልነበረም። አሁን ቃለመጠይቅ በማድረግልሽ ሰአትም በጣም አስቸጋሪ የሆነ ሁኔታ ነው ያለው። ስትከፍችው የድሮ ከዚህ በፊት ያየሽው ይወጣል። ከዛ በኋላ ወደ ታች ስክሮል እያረግሽ ስትወርጂ ደግሞ ሌላኛው ሞር ስቶሪስ የሚለው ስትጫኝ አይወጣም፣ ተመልሶ ይዘጋል እና እንደዚህ አይነት በጣም አስቸጋሪ የሆነ ሁኔታ ነው ያለው። በእርግጥ ደግሞ መከፈቱም በይፋ የተነገረበት ሁኔታ አልሰማሁም። ይሄ ነገር ግን ማህበራዊ መገናኛው ወይም ሶሻል ሚዲያ እንዲዘጋ የተደረገው ፈተና በመሰረቁና ያን ነገር እንዳይደገም ተማሪዎች ሳይረበሹ እንዲፈተኑ ነው የሚል ነበር ከመንግስት ቃል አቀባይ የተሰጠው መግለጫ ወይም በዘገባዎች ሰዎች ላይ ያየ ነው። በትክክል ግልጽ የተነገረ ነገር አለ ወይ? ከዚህ ውጭ ሌላ ምክንያት? ከዚህ ውጭ የተነገረ ነገር የለም። ያው የመንግስት ኮሚኒኬሽን ያወጣው መግለጫም ለፈተናው እንዳልወጣ ሆኖም ግን ተማሪዎቹ ተረጋግተው እንዲፈተኑ በማሰብ መዘጋቱን የገለጸው። ከዚህ ውጭ ብዙ ሰዎች ኮሜንት እያደረጉት ነው። ምናልባትም ሶሻል ሚዲያ የማፈን ዋዜማ ነው የሚሉ ወገኖችን እየተበራከቱ ነው። ለምን መረጃ የመሰብሰብ የማሰራጨት መብት በህገ መንግስቱ ተፈቅዶ እያለ ሆኖም ግን በአሰራር ኦር የሆነ አንድ መስሪያ ቤት ተነስቶ ማህበራዊ ድረገጾች እዘጋለሁ ሲል አጠቃላይ የመረጃ ነፃነቱን የሚጋፋ ነው የሚሉ ምሁራንም በስፋት መወያ ርዕስ ሆኗል። ህዝቡ አሁን ስጋት አለው በአጠቃላይ እንደ ዋዜማ ይሆን እንዲህ በዛው ማህበራዊ ድረገጾች እንደ አንዳንድ ሀገሮች የሚዘጋበት ሁኔታ ዋዜማ ነው ወይ የሚሉም አልጠፉም። ና በአጠቃላይ ህብረተሰቡ ያለው ነገር ይሄ ነው። በመንግስትም የተሰጠው የገለጽ ሲሆን ነው። ዛሬ ደግሞ ሌላው ዮሐንስ ከጠዋት ጀምረን በተደጋጋሚ የተለያዩ ስልኮችን ስንሞክር አይሰራም ነበር። አንተን እኔ በተአምር ያገኙ ማለት እችላለሁ። በጣም ረጅም ሰዓት ነው የሞከርኩት ያንተን ስልክ። አንዳንዶች እንደሚጠራላቸው ይነግሩናል። ለእኛ ግን ከዚህ የሚነግረን ኔትወርኩ ቢዚ ነው የሚል ነው። አገር ውስጥ ስልኩ ኔትወርኩ እንዴት ነው ዛሬ? መደወል ይቻላል ወይ? መደዋወል ይቻላል ወይ? ሞክረሃል ወይ ወይስ ችግር ገጥሞሃል? ከትላንት ልጀምርልሽ። ና ትላንትና ያው በዘገባዬ እንደሰማችሁት ሀዋሳ ነበርኩኝ። ኔትወርክ ሞቷል ማለት ይቻላል ሀዋሳ ውስጥ ምንም አይነት ኔትወርክ የለም። በጣም አስቸጋሪ ብዙ ስራ ለመስራት አቅጅም ከሰዎች ጋር መገናኘት ባለመቻሌ ቶሎ የተመለስኩበት አጋጣሚ አለ። ነዋሪዎቹ በጣም ነው የሚያማርሩት። እንዲሁም ጠቅላይ ሚኒስትሩም መጥተው ነበረ ለመረቃው፣ ይሄ ጉዳይ አይተውት ከሆነ አፋጣኝ መፍትሄ ይሰጠን ሲሉም ነበረ። እና በጣም በጣም አስቸጋሪ ሁኔታ ነው ያለው ሀዋሳ በነበርኩበት ሁኔታ። እዚህም እንዳልሽው አንዱ ሲደውልልሽ፣ እንዲሁም ሂሳብ ባለመክፈሎ የሚል ነገር አለ እንግዲህ የማይባለው ነገር እንግዲህ፣ እኔንም ይለኛል፣ ከዚህም ይለኛል፣ ያለሁት ክሬዲት ሙሉ አይደለም እና እንግዲህ ወይ አዋተን ከፍልልሽ እንደሆነ አላውቅም እንጂ የማይለው ነገር የለም። እና አጠገብ ላጠገብ ሆነሽ ከዚህ በፊት ተቀርፉን ነበር እንደዚህ ወይም ሁለት ስልክ ይዘሽ እንኳን በአንደኛው ስልክሽ ወደ አንደኛው ብትደውይ ከአገልግሎት መስጫ ክልል ውጭ ናቸው የሚለው ነገር አለ። ወይም ማግኘት አይችሉም፣ በዚህ ጊዜ ማግኘት አይችሉም ይላል። ስዊች ዶፍ ሳይሆን ደግሞ ስዊች ዶፍ ሆኗል ይላል። በዚህ ስንት ሰው የተጣላቅ አለው ለምን ስልክ ዘጋ ተብሎ ከአለቃው ከፍተኛ ቁጣ የደረሰበት ሰው አውቃለሁ። እና አይደል ነው፣ ምን እንደሆነ አላውቅም። የኔትወርክ ችግሮች በጣም ያለው በተለያየ አገሪቱ አካባቢዎች፣ ይሄ ያልተቀረፈ ችግር ነው። በተለያየ ጊዜዎች ማሻሻያዎች ይደረጋሉ እርግጥ ነው ግን የሚያረካ ነገር እንዳልሆነ ነው ከሕብረተሰቡ የምንሰማው። የዛሬው ግን ለየት አለብኝና ነው፣ በጣም ረጅም ሰዓት ነው። ሁላችንም የተለያየ ስልክ ሞክረን አልቻልንም እና የዛሬው እንደ የተለየ አዲስ አበባ ላይ የገጠመህ ነገር አለ ወይ ብዬ ነው። እንግዲህ በቃ እኔም የመጀመሪያ ስልክ የአንቺ ነው የተቀበልኩት። እሺ፣ ዮሀንስ ገብረ እግዚአብሔር ከአዲስ አበባ በጣም አመሰግናለሁኝ። እኔም አመሰግናለሁ።